ተከታዩ ክንብር ስለ ጥበብ ነው። ሙዚቃና ስነ ግጥም፣ ሙዚቃና ስዕል በገዛ መንገዳቸው በቃላት ስልት ሾልከው የዘለቁበት በስነ ግጥም ዙሪያ የተጀመረ ወግ ነው። ፍቅርና ጃዝ መልስ አልባ ጥያቄና እኔ ለአንቺ ግጥም ከእንግዳችን ግሩም ግጥሞች ውስጥ ናቸው። አሉላ ወጣቷን ገጣሚ መልእቲ ኪሮስን ያወያየኸው አንተነህና ወይም አንተነክና ወደ ውይይቱ ወደ ወጋችሁ ትሄዱ። መልካም መልእቲ ስለ ግጥምና ውራስኪ የመድረኩ ነገር ተረቅ አድርገውን ሄደናል። ግጥም የጀመርሽበትን ሁኔታ፣ አንዳንድ የመድረካችሁን የምትሰሯቸውን ስራዎች፣ ከከተማ ወጣ ብላችሁ የምታቀርቡበትን ሁኔታ ባለፈው በመጠኑ ተረካሽልን ነበር። ግጥም የጀመርሽበትን ለመጀመሪያ የጻፍሽውን ግጥም ታስታውሻለሽ ቀጥታ ግጥም መጻፍ አልጀመርኩም በልጅነቴ ኤሌመንተሪ እያለሁኝ አቅራቢያችን የሚገኝ ቤተክርስቲያን መዘምራን ነበርኩ እና እዛ የመዘምራን ደብተር አለን መዝሙር እጽፍ ነበር ና መዝሙሮቹን እያየው ጋ ይሄ ነው ቢሆን አሪፍ ነበር ምናም እያልኩ ላዩ ላይ መተካት ጀመርኩ ከዛላ በአዲስ ወረቀት እንደገና እንደዚህ ሆኖ ቢጻፍ መዝሙር ማለት ጀመርኩ እናቴ ግጥም ትወዳለች እና እሷ የግጥም መጽሐፍቶች ትገዛ ስለነበረ ከዛ እያደግኩ ሲመጣ እኔም የግጥም መጽሐፍቶች ማግኘት ጀመርኩኝ ከዛ በኋላ ነው ሳላስበው መጽሐፍ የጀመርኩ። ብዙ ጊዜ ከግጥም ጋር የቆየሽ ይመስላል። አመጣጡ የሁሉም አንድ አይነበር አይደለም እና ሁሉም ወደ ግጥም የሚመጣበት እስኪ ስዕል ስጭን። በዚህ ዘመን ብዙ ስራዎች እናያለን። በተቀራራቢ እድሜ ክልል ውስጥ ያሉ ወጣቶች ድምፆች ጎልቶ ይሰማሉ። ቱባ ቱባ የምንላቸው ገጣሚያን ስራዎችን የምናስታውሰውን ያህል ሊታወሱ የሚችሉና የሚገቡ ስራዎች ዛሬም እየመጡ ነው። እስኪ ዙሪያሽ ያለውን አንቺ ባለሽባቸው በምትሳተፊባቸው መድረኮች የሴትም የወንድም ገጣሚያንን ምን ይመስላል አሁን ያለው ሁኔታ? ስነ ግጥም ጎልቶ የወጣበት ልማድ፣ ሰዎች ሆን ብለው የሚሰሙበት የሚታደሙበት ሁኔታ ተፈጥሯል። ሌላ ቀርቶ ከከተማ ወጥታችሁ በክፍለ ሀገራት እንደምታሳዩ ግጥሞቻችሁን፣ የጥበብ ስራዎቻችሁን እንደምታካፍሉ ገልጸሽልናል አለስኪያጫዎችን አብረውሽ ያሉትን ገጣሚዎችንም እያስታወሽ ያው እንግዲህ አሁን አዲስ አበባ ላይ አንዱ ሁለት ሶስት የግጥም መድረኮች አሉ አብረን የምንሰራው ምላቸው ሰዎች ደምስሰው መርሳለ፣ ስዩም ሰለሞን፣ ሳለ ዮሐንስ ሀብተ ማርያም፣ ፈይዘር አድማሱ፣ እንደዚህ ሌሎችም ገጣሚዎች አሉ። አብረን የግጥም መድረኮችን እናዘጋጃለን፣ በየተጠራንበት የግጥም መድረኮች ላይም እንሄዳለን እና እነዚህ አሁን የጠራሁልህ አምስቱ ገጣሚያ የየራሳቸው ስራ አላቸው። በደንብ በህዝቡ ዘንድ ተወዳጅ የሆነ ስራ ነው። ቅርብ ጊዜ ነው፣ ያው በተከታታይ ነው የወጡት ስራዎቻቸው። እንግዲህ የአቀባበሉ ያልከኝ ያው የግጥም መጽሐፍ በየቀኑ ብዙ መጽሐፍ ነው የሚወጣው። እዚህ ኢትዮጵያ በጣም ብዙ የግጥም መጽሐፍ አለ። ግን አንባቢው እየመረጠ ስለ እና እነዛን የመረጣቸውን ሰዎች በተገኙበት መድረክ ላይ ከቃላቸው ለመስማት ግጥሙን እነሱ ሲያነቡት ለማየት ብዙ ሰዎች ወደ ግጥም መድረኮች ከፍለው ይገባሉ። አሁን በጣም የግጥም እየተወደደ እና በብዙዎች እየተፈለገ ያለ የመድረክ ስራ ነው። አሁን እንዲያውም በጣም ብዙ ሰዎች አነፈን የሚሉት በጣም በየወሩ የሚካሄዱ የግጥም ምሽቶች ናቸው። እንዳልኩ ለዚህ በጣም ብዙ ሕዝብ ነው ያለው፣ የግጥም አድናቂ ሁለት ሶስት የግጥም ምሽት በወር አንድ ጊዜ የሚቀርብ በቂ አይደለም። ሰው ግጥም ይፈልጋል። በየጊዜው የሚዘጋጁባቸው አዳራሾችን ሁሉንም የግጥም ኦዲየንስ መቀበል አይችልም እና እነዚህ እንደዚህ አይነት የግጥም ምሽቶች ቢበዙ ቢበረክቱ የሚሉ ብዙ ጥያቄዎች አሉ እንጂ አሁን መድረክ ላይ እየሰሩ ያሉ እየተንቀሳቀሱ ያሉ የምለይ ገጣሚዎች የጠራዋቸው ናቸው። ሴት ገጣሚያንስ ምን ያህል አሉ? አልፎ አልፎ የተወሰኑ ስራዎቻቸውን በሲዲም በመጽሐፍ እያየዋቸው አሉ። ሴት ገጣሚያን አሉ፣ ብዙ ናቸው። እንዲያውም ግጥም ሴት ሰጽፈው ያምራል ባይን፣ እንዲያው በዛ አጋጣሚ ስለ እሱ መረዳት እፈልጋለሁ። ምን ማለት ነው? እንዴት ነው ሴት ስጽፎ የሚያምረው? ያው እንግዲህ ሴቶች ብዙ ጊዜ ውበትንና ተፈጥሮን የማየት ችሎታቸው ላቅ ያለ ነው ብዬ ስለማስብ ነው። በግል ሴት ስለሆንኩም ሊሆን ይችላል ወገንታይነትን እንዳይመስል እና ሴቶች አሉ ገጣሚዎች፣ በጣም ጎበዝ ገጣሚዎች ብዙ ናቸው። እንደውም ወንዶቹ ሙያ አጋሮችሽ፣ ወንዶቹ ገጣሚያን ምን እንደሚሉ ጠይቃለሁ። ውበትን ጥሩ አድርጎ ማየቱን እንበልጣችኋለን እያልሽ ነው? አዎ ዲ እንደዛ ነው ማስበው። መልካም። ስለዚህ ስራዎቻቸው ጎልቶ የተሰማ የተወደደላቸው አሉ። በስምስ ይጠቃቅሽልን ረዱ ተረፈ አለች ማርታ ሀይለ ኢየሱስ፣ ሌሎችም ሁማል ብዙ ናቸው። ምልእቲ ስነ ግጥም ቀደም ብለን ደጋግመን እንዳነሳ ነው ከሌላው የስነ ጽሁፍ ዘርፍ መለየት በመልእክቱ፣ በቁጥብነቱ፣ በጥቂት ቃላት የሚሰጠው ስሜት፣ ሙዚቃዊ ዜማው አይነተኛ ናቸው። አሁን አሁን ስዕላዊ የሚመስሉ ትረካ ያላቸው አገጣጠም ዘይቤዎች በብዛት እየተዘወተሩ ነው። ወደ አንቺ ግጥም ልመጣ ነው። መልስ አልባ ጥያቄ፣ ስለ መልስና ጥያቄ ብቻ አይመስልም። ራም ሳለን በገለሽበት መልኩ ታዳሚ ወደ ፈለገበት ቦታ ሊወስደው ይችላል። ስለምንድን ነው መልስ አልባ ጥያቄ? በቅድሚያ መልስ አልባ ጥያቄ እንግዲህ የወደደ ያፈቀረ ሰዓሊ ነው። በዛ ፐርሶና ነው የተጻፈው እና ሸራይ ላይ አንቺን ለማስፈር ያው መልክሽን መሳል ትችላለው። ስዕል ጉዳይ አይደለም። አንቺን ሸራይ ላይ ማስፈር የምፈልገው ከነ ድምፅሽ፣ ከነ ጠረንሽ፣ ከነ እንቅስቃሴሽ ነው የሚል ከአምላኩ ጋር የሚጋጭ ገጸ ባህሪ ነው። በግጥሙ ቅድም የገለጽኩትን ስዕል የሚመስለውን ምናልባትም ሰዓሊነቱም ሊሆን ይችላል ያ ገጸ ባህሪ በሚተርከው ትረካ ውስጥ ጎልቶ የሚታየው ድምጽ በብሩሹ በቀለማቱ መካከል ለማስቀረት የሚያደርገውን ጥረት ያሳያል። መጨረሻ እንደውም መሳልም የለብሽም ደግሜም አልስልሽም ብሎ ነው የሚዘጋው። ያንገትሽን ማዛ እንዴት አድርጌ ልሳለው ያለ ከራሱ ጋር ሲሟገት እናያለን። የወንድ ገጸ ባህሪ መሆኑ ስለ ውበት መሆኑ ቅድም የምትናገሪው ጋርም የሚወስድን ይመስላል። አንቺ ሰዓሊም፣ ወንድም አይደለሽም ግን በዛ ስሜትና ሁኔታ በዛ ጥልቀት ለማየት እንዴት ይቻልሽ? እንዳልከው፣ ሰዓሊም አይደለሁም፣ ወንድም አይደለሁም ግን ይህን ነው ያልኩህ። ቅድም ሴት ስትጽፈው የሁሉንም አይነት ስሜት ዲቴል ይገባታል ያልኩ ለዚህ ነው። ልንፈልጌ ነው ላማዋግትሽ ፈልጋለሁ። ስነ ግጥም ስራሽ የምትዩን ይመስላል። ብዙ እንድንከራከር እድል አይሰጥ ይሆናል። ነገር ግን በወንድ አይን የሴት ልጅ ውበት በዚህ ጥልቀት እንዲያውም አለፍ ብሎ ደግሞ በሰዓሊው ብሩሽና ሸራ ሊሰጥ የሚችለውን ስሜት እስከ ማየት ድረስ የሄድሽበት በእርግጥም የሚመስጥ ይመስለኛል። ለውይይት ግን በር አለ። አንድ የግጥም ስራ የሚቀርብበት መድረክ ላይ ታዳሚ ሆነሽ ስትገኝ የሌሎች ስራዎችን ስታነቢ ምንድን ነው የሚቀድሙ በዋናነት? አንድን ግጥም በግጥምነቱ እንድትወጅ የሚያደርግሽ ምንድን ነው ለአንቺ? እንግዲህ ግጥም መጀመሪያ ሀሳብ ነው። ገጣሚ እች ገጣሚ ምን ለማለት ፈልጋ ነው? ነው ምንድን ነው ፍሬ ነገሩ ሀሳቡ የተነሳችበት የተነሳበት ጉዳይ ምንድን ነው ነው የመጀመሪያው ሊሆን የሚገባው ግጥም ላይ ማለት ነው። ከዛ ቀጥሎ ቃላት አጠቃቀም ነው። የቃላት አጠቃቀም እንዴት ነው ውበት አለው ወይ ቀለሙ የቃላት አጠቃቀም ላይ ያላት ወይም ያለው ችሎታ ነው የምታየው ከዛ በኋላ ደግሞ ፍሎው ነው የግጥሙ ፍሎ እንዴት አድርጎ ነው እያያዘው የመጣው እያፈሰሰው የመጣው ግጥሙ እንዴት ነው የአድማጭን ጆሮ መያዝ የቻለው እስከ መጨረሻው ነው የአጨራረሱ የግጥሙ አጨራረስ በጣም ትልቅ ሚና አለው ግጥም ላይ በጣም ትልቅ ሀሳብ አንስተህ መጨረሻ ላይ የማይሆን ነገር ሊሆን ይችላል። በጣም የማይሆን ነገር ደግሞ ስትል ውለህ፣ በመጨረሻ በጣም ጠንካራ በሆነ ሀሳብና ቃል ልትዘጋው ትችላለህ። ለእኔ ጥሩ ግጥም የምለው እንደነገርኩህ፣ በመጀመሪያ ደረጃ ሀሳቡ ምንድን ነው? የያዘው ፍሬ ነገር ምንድን ነው? ምን ለማስተላለፍ ፈልጓል? ምን ለማለት ፈልጓል? ሌላ አንግሉ ምንድን ነው? ሊያሳየን የፈለገው ያላየነው አዲስ ነገር ምን አለው? ሁለተኛው ያው ቃላት አጠቃቀሙ ነው። የቃላት አጠቃቀሙ ይማርካል ወይ፣ ለጆሮ አይቆረቆርም ወይ ነው። ከዛ በኋላ እንዳልኩ ፍሎ አንተን ይዞ ነው የሚሄደው። አንዳንድ ቆንጆ ግጥም ሆኖ ሀሳቡም ጥሩ ቃላት አጠቃቀሙም በጣም ቆንጆ ግጥም ሆኖ ፍሎ የሌላቸው ግጥሞች አሉ። አንተን መሀል ላይ ትጠፋለህ እየሰማሃቸው ወደ ማቋረጥ ወደ ራሰ ሀሳብ የሚያስኬድ አንዳንድ ቴክኒካሊ የሆነ ችግሮች ሊገጥሙ ይችላሉ እና ከዛ በኋላ ደግሞ እንዳልኩ አጨራረሱ ነው። ይህንን ያሟላ ግጥም በእኔ እጅግ በጣም ውብ ግጥም ነው ብዬ ነው የሚቀበለው። የሚያግባባ ይመስለኛል። ሀሳብና ውበትን ይዘሽ ፍሰትና ትረካውን ታዳሚውን ይዞ ሊዘልቅ የሚችልበት ሁኔታ ክብደት የምትሰጪ መሆኑን ነው የገላሽልን። ምልእቲ ከቀደሙ ገጣሚያን ሊሆን ይችላል። ሌሎችም ከሌላ ባህል የተቀዱ ስነ ግጥም ስራዎች ሊሆኑ ይችላሉ። ከአማርኛና ወይም አንቺ ከምትናገሪው ቋንቋ ውጪ ሊሆን ይችላል። ግጥሞች ማንበብ ታዘወትሪያለሽ? እንደ ገጣሚ ከሆኑ የትኞቹን የማንን ስራዎች ትወጃለሽ? ለምን? አድማጮች፣ ወጋችን አልተቋጨም። ይህን ጨምሮ ቀሪውን ተከታታዩን ሙሉ ቃለ ምልልስ በድረገጻችን እናኖራለን። ለአሁኑ ግን ወጣቷን ገጣሚ ምሌቲክዮስን ለጊዜዋ ለጊዜው አመሰግናለሁ። ጊዜ እግዜር ይስጥልኝ።